ኮሎኔል አበበ ገረሱ እንደሚታወቀው በኢፌዴሪ የመከላከያ ሰራዊት ውስጥ እስከ ኮሎኔልነት ማዕረግ ደርሰዋል። ከዛም ወደ አስመራ እንደዚሁ በስደት ወጥተው ነበር። ለመንደርደሪያ እንዲሆነን በቅድሚያ ወደ ሰራዊት ውስጥ እንደምን ገቡ፣ እስከ ኮሎኔልነት ማዕረግስ እንደምን ደረሱ ከሚለው ለምን አንነሳው? ጥሩ ነው። በዛን ጊዜ ወደ መከላከያ ሰራዊት የገባሁበት ጊዜ እኔ እንኳን በቀጥታ ወደ መከላከያ ሰራዊት አይደለም የገባሁት። በአስራ ዘጠኝ ሰማንያ ሶስት ትምህርት ቤት እያለን ደርግ እንደጠፋ ኦፒዲዎች ናቸው። እኔ በአካባቢ ጅማ አካባቢ ነው የነበርኩት፣ ትውልድ አካባቢ እዛ ነበረ። ኦፒዲዎች መጥቶ መለመሉን። እንግዲህ በወቅቱ እኛ ምንም እናውቀው ነገር አልነበረም። ደርግ መጥፋቱ ብቻ አስደስቶ ስርዓቱ በጣም አስከፊ ስለነበር በካድሬነት ተመልምሌን ታጠቅ ጦር ትምህርት ቤት ገብቴን ብዙ ወደ አስራ ስድስት ሺህ ሰው የሚሆን ኦሮሞ ልጆች ብቻ ነበር። በወቅቱ በተለያየ ሁኔታ እየተገመገመ የደርግ ሰራዊት የባለስልጣን በተለያየ በደርግ ስልጣን ጠገዝ ውስጥ የነበሩ እየተባለ በግምገማ ሌላኛው ደግሞ በተለያየ ሁኔታ ተባሮ ለካድሬነት አምስት ሺህ የማይበልጡ ናቸው። ከዛ የወጣ ስምንት መቶ አካባቢ ሰው ነው። በዛ ወደ ካድሬነት የተመለመለው ከዛ ሌላ ወደ ሰራዊት ነው ወደ ስድስት ሺህ ሰው በወቅቱ ብዙ ልጅ ስለነበርኩ በካድሬነት መቀጠል ስላልተቻለ ወደ ሰራዊት ተላኩና በሰራዊት ውስጥ በጋንታ መባል ነበረ፣ ወይም የመቶ መሪ ምክትል መሪነት ነው የጀመርኩት። ከዛ ጀምር ፒዲዮ ሰራዊት ውስጥ ነው የምልህ ያለው። ከዛ ከጋንታ ወይም የመቶ ምክትል አዛዥነት ወደ ሻምበል አዛዥነት፣ ከሻምበል አዛዥነት ወደ ሻለቃ አዛዥነት እንደዛው እያደግኩ ሲጀምር ማዕረግ የተሰጠኝ በሻምበል ነበር የጀመርኩት። ሽግግር መንግስቱ አልፎ በአስራ ዘጠኝ ሰማንያ ሰባት በኢትዮጵያ አቆጣጠር ከዛ በሻለቃ አዛዥነት የፎር ፋይናንስ ኃላፊነት ያ ማለት ካዴት ሳይገቡ ምክትል መቶ አለቃና ሙሉ መቶ አለቃነት ማዕረግ ሳያገኙ በአንድ ጊዜ ሻምበልነት ማዕረግ ነው ያገኙት ማለት ነው። አዎ እንዴት ነበር መሰሌ? በወቅቱ ካዴት ምናምን አልነበረም በህወት ይዘው ተመጣ ሰራዊት ምንድን ነው የአዛዥነት እንደው በደረጃ እየተመደበ ሰው እየታየ የሚያድግ ና በኋላ ሽግግር መንግስቱ ሲያልቅ እኔ ሻለቃ አዛዥ ስለነበርኩኝ ለሻለቃ አዛዥ ና ለብርጌድ ምክትል አዛዦች ሻምበል ነው የተሰጠው፣ ማለት ሲጀምር ማለት ነው። ከብርጌድ አዛዦች ሻለቃ፣ ክፍለ ጦር አዛዦች ደግሞ እንደዚህ ኮሎኔል፣ እዝ አዛዦች ብርጋዴር ጄኔራል ነው በአስራ ዘጠኝ ሰማንያ ሰባት ሲጀምር እንደዚህ ከነበርክበት ሀላፊነት እየተመዘነ ነው የተሰጠው እንጂ ካዴት ተገብቶ እንደ አዲስ ተመልምሎ አልነበረ ማሰጣቱ የነበረው በሽግግሩ መንግስት እና ከዛ በፊትም ህወሓት በበረሃ አዛዦች ብሎ እየመለመለ ሲያዋጋቸው የመጣው ደረጃ እያወጣላቸው ነው ኋላ ማድረግ የሰጣቸው ሲጀመር እ ከሻምበል ነው የጀመርኩት ሌሎች ከሻለቃ እነዚህ እንደ አባዱላ የመሳሰሉ ሶ ቪዲዮ ደግሞ ብርጋዴር ጄኔራል የሆኑት ዋጫ አለምሼት ደግፌ በእንዲህ ነው የተሰጠው እንጂ ከአዴት አልነበርም። በዛን ጊዜ በያስፎ ኃላፊነት ስንጀምር ከየትን ጀምር ተብሎ አንዳንድ እኔ ሻለቃ ነበር ሊሰጠኝ የሚገባ ሻለቃ አዛ ስለነበር አንድ እርከን ወደኋላ እየመለሱ ነው የሰጡ። እንግዲህ ከዛ በፊት ሽግግር መንግስቱ እያለቀ ባለበት አካባቢ ወታደራዊ መሰናዶ ከፍተኛ መራርነት ፖርስ በተለያየ ደረጃ ይሰጡን ነበረ። እኔም ተሳስ ያለውና ሲጀምር ግን ማድረግ ሲሰጡ በእንዲህ አይነት ነው ማድረግ የተሰጠው። ከዛ እንደምን ኮሎኔል ደረሱ። ከዛ እንግዲህ ምንድን ነው የነበረው ከሻምበል አምስት አምስት አመት ነበር የጊዜ ገደብ የተቀመጠው። በየአምስት አመቱ የስራ አፈጻጸም እየተገመገመ ከአምሳ በላይ ያመጣ ሰው በስራ አፈጻጸም ሂደቱ በአምስት አመት አንዳንድ እርከን እያለፈ ከዛ ሻለቃ፣ ከዛ ነው ኮሎኔል የደረሱት። ብዙ ጊዜ በአፋጣኝ የሚሰጠዋለ አክስለሬሽን ይሉታል ብዙ ሰዎች በዛ ሻምበልም ሻለቃም የተሰጣቸው እንደዚህ ትፎዞ ያላቸው ሰዎች አምስት አመት ሁለት ጊዜ ሶስት ጊዜም እየዘለሉ ዛሬ ሌተና ጀነራል የደረሱ ሜጀር ጀነራል የደረሱ በዛም ጊዜ ከኔ ጋር በሻምበልነት የጀመሩ ሰዎች አሉ። ለእኔም አንዳንድ ጊዜ ጠየቅልኝ ነበረ። አጋጣሚ ሆኖ ያለፍኩት እንግዲህ አምስት አምስት ዓመቱን እየጠበቅኩ ነው ኮሎኔል የደረሱት በኦህዴድ ውስጥ ቆይተዋል ረጅም ጊዜያት፣ እስከ ኮሎኔል ማረግም ደርሰውበታል። መጨረሻ ግን በ2006 ዓመተ ምህረት ወደ አስመራ ቋርጠው ሄደዋል። ከሌሎች ሰዎች ጋር ሆነው ያንን የፖለቲካ አቋሞን ቀይረው ወደ አስመራ ልትሻገሩ የቻላችሁበት ያነሳሳችሁ መንገድ ምንድን ነው? እርሶም ብቻ ሳይሆኑ በእርግጥ ሌሎችም እነ ጀኔራል ከማል ገልቹም እና ጀኔራል ኃይሉ ጎንፋም ነበሩ። ከነሱ ጋር አብራችሁ ሻገራችሁት። ከዛ ላይ እንደምን ደረሳችሁ ዋነኛ ሰበቡም ምን ነበር? እኔ እንግዲህ ከዛ በፊት ያልኩ ብዙ ኃላፊነቶችን አልፌ ያለሁ ከቻለቃ አዛዥነት፣ የብርጌድ ማረጃ ኃላፊነት፣ የክፍለ ጦርማ ወታደራዊ ማረጃ ኃላፊነት፣ የእዝ ፋይናንስ ኃላፊነት፣ የግንባር ባድሜ ሽራሮ ግንባር የሚባለው ትልቁ ግንባር በኢትዮ ኤርትራ ጦርነት ጊዜ የአቅርቦት ኃላፊነት እንደዛው የተለያዩ ኮሚቴ ውስጥ ተሳታፊ ነበርኩኝ እና በኋላም ሲመጣ በሀገር መከላከያ ሰራዊት ዋና መስሪያ ቤት ውስጥ የወታደራዊ መደብሮች አስተዳደር መምሪያ ኃላፊ ሆኜ እየሰራው ነው እንግዲህ ስርዓቱን ትቼ እስከሚወጣ ማለት ነው። እና አሁን ወደ ጠየቀኝ ጥያቄ ለመምጣት ምንድነው፣ ስርዓቱ ህዝባዊ ስርዓት አይደለም እንግዲህ የተለያዩ ምርጫዎች ይደረጉ ነበር። ምርጫዎቹ የስሙላ ምርጫ ነበር። ህዋት ራሱ ራሱን እያሻሻለ የግዛት እድሜ ለማራዘም የሚያደርገው እና ሌሎችን የውጭ ሀገሮች ወይም ምዕራባኖችን የሚያጭበረብርበት የሚያታልልበት ምርጫ አልነበረም እና ብዙ ጊዜ በተለይ ከምርጫ ዘጠና ሰባት ወይም ሁለት ሺ አምስት ላይ የተደረገው ዘረፋና የህዝቡ አልገዛም ባይነት እንደገና ምርጫውን አንዲቀበልም ብሎ ህዝብ አደባባይ ሲወጣ ከሁለት አመት ህፃን ጀምሮ መንገድ ላይ ተገሎ ሲገኝ በአይኔ ያየሁት ነው እና ሽማግሌዎች፣ አሮጊቶች፣ ብዙ ወጣቶች ከማለት በላይ ስርዓቱ በጅምላ ወደ እስር ቤት አርባ ሺ ሃምሳ ሺ በየመሰልጠኛው ተቋማት እባብ እና ወባትን እያስበላ የሆኑበት ጊዜ ነው የነበረው እና እንደ አጠቃላይ ያቺ አገር የኢትዮጵያኖች ሳቸውን የሆነው የሆኑ ግሩፖች መፈናጫና የሆኑ ግሩፖች የሚዘርፉበት አገር በመሆኗ ህዝቦች ምንም አይነት መፍት ጥያቄ ጠይቆ የማይመለስለት የሚታፈኑበት ሲሆ ሆኖ ስናገኝ ይሄን ስርዓት ማገልገል በህዝባችን ላይ ግፍ መጨመርና የታሪክ ተጠያቂ ከመሆን ተደራጅተን በመከላከያ ሰራዊት ውስጥ ያሉ የኦሮሞ ወታደሮች ወይ የኦሮሞ ብሄር ተወላጆች በዚህ ጋር መሳተፍ በወቅቱ የአማራን ብሄር ተወላጆች አደረጃጀት ነበረ ጎን ለጎን ። ምክንያቱም ይህን ስርዓት ማገልገል ህዝባችንን ወገኖቻችንን ይሄ ወንድሞቻችንን እንደ መጨረስ ይቆጠራል። የታሪክ ተጠያቂንን ስርዓቱን ማገልገል የታሪክ ተጠያቂንን ወይ ደግሞ ለሚጠፋ ህይወት ወይም ዘር የማጥፋት ዘመቻን ተጠያቂ ከመሆን ከህዝባችን ጋር መሰለፍና ይህን ስርአት ማስወገድ አለብን የምሎ ነው አደረጃጀት ውስጥ የገባ ነው። ከዛ ነው እንግዲህ ከላይ ጀምሬን እስከ ታሽ እዛው ስርአት ውስጥ ራሳችንን ደብቄን ማደራጀት የተለያዩ አደረጃጀት ውስጥ ገብሴን፣ እዞች መከላከያ ስታፎች ውስጥ የህዝብ አደረጃጀት ኦፊዶ፣ ብዙ ስራዎችን እየሰራን እንግዲህ መጨረሻ ላይ ያሰብነው ምናልባት አንዳንድ ጊዜ እዛም እርምጃ ለመውሰድ እና ይህን ስርአት ጋር ዛው ባለንበት ቦታ ፊልማ ውስጥ ገብሴን ከህዝባችን ጋር ሆነ ስርአቱን ለማስወገድም ጭምር ነበር ያደረጃጀታችን። በኋላ ላይ በተለያዩ ምክንያቶች እና ከውጭም ከውስጥም የተፈጠሮ አንዳንድ ችግሮች ነው ይሄንን ወደ ኤርትራ ከመሄዳችን በፊት እዛ እያላችሁ አስባችኋቸው የነበሩት ነገሮች የስርዓት ለውጥ ለማምጣት ሞክራችሁባቸው የነበሩት መንገዶች ብዙ ችግር እንደ ገጠማቸው እና ሊሳካ እንዳልቻለን የገለጹልን፣ ምን አይነት ችግሮች ነበሩ? ከውጭም ሆነ ከውስጥ የገጠሟችሁ። አደረጃጀታችሁስ በምን መልክ ነው? በፖለቲካ ፓርቲ መልክ ነው ወይስ እንደሚባለው የኦሮሞ ነጻነት ግንባር ኦነግን እዛው አካል ሆናችሁ ነበር በርትሰሩ የነበሩት ወይስ ሌላ አይነት ፓርቲ ኖሯችሁ ነበር? ደራጆ የነበሩት ሌላ አይነት ፓርቲ አልነበረንም። ሙከራዎች ነበሩ። የተለያዩ አካሎች እዛው በፓርቲ መልክም እንደሚደራጅ የተለያዩ ሙከራዎች ነበሩ። የአማራ ብሔር አደረጃጀት ጋርም ለመቀናጀት የተለያዩ ሙከራዎች አሉ። ሌላው ከኦነግ ድርጅት ጋር ስምምነቶች ነበሩ፣ መግባባቶች ነበሩ እንጂ አሁን ኦነግ እኔ ነኝ የሰራው ኦነግ ማል ብዬ መጥራት ማልፈልገው አንድ ኦነግ ብዙ ነው። አሁን በአሁኑ ሰዓት ይህንን እንድትረዳልኝ ይፈልጋለሁ። አንድ ግሩፕ ነው ከእኛ ጋር ሲሰራ የነበረው። ያ ግሩፕ ጋር ስምምነት ነበረን። እኛ እንግዲህ ግሩፑ አይደለም ለዚህ ያበቃን። ግሩፑ ጋር ስምምነት ነበረን። ግሩፑን ለመርዳት መጨረሻ ላይ የወሰኑ ወደ ኤርትራ ለመሄድ የወሰኑ ከግሩፑ ጋር ተቀላቅለን የግሩፑ ችግር ወታደራዊ አቅም ነው። ወታደራዊ ሞያ በፖለቲካ ችግር ያለባቸው ሰዎች አይደሉም እና ምናልባት ወታደራዊ አቅም ላይኖራቸው ይችላል እና ወታደራዊ ችግሩን ለመቅረፍ እኛ በዛ ሰራዊት ያለ ነው በተለያዩ ኤርከን ላይ ያለ ነው። ከታች ጀምሮ ከወታደሮች ጀምሮ ሻምበሎች፣ ሻለቃዎች እና ኮሎኔሎች ታቋቸዋለ። ሁለት ጄኔራሎች ነበሩ። ሌሎችም ነበሩ። እንግዲህ በሂደት ቅድም የገለጽኩልህ አጋጣሚዎች፣ ያለመስማማት፣ የምርጫ ጉዳይም ብዙ ችግሮች ነበሩ፣ አሁን መጥቀስ የማልፈልጋቸው ለሚቀጥለው ትግል ጠቃሚ ስለማይሆን የምርጫ ጉዳዮችም ነበሩ። ብዙ ሰዎች ወደ ኦነግም ወይም ወደ አሁን ካልኩ ግሩፕ ላለመሄድም ፍላጎት ነበረ እና በዚህ በዚህ አጋጣሚ ነው እንጂ እኛ ጋር ሰፊ አደረጃጀትን ፈቅሬም ስርአቱን ከሕዝብ ጋር ሆነ ለማስወገድም ጥረቶች እንደነበሩ ነው። መጨረሻ ላይ እንግዲህ ግሩፑን ለማገዝ አስፈላጊ ሆኖ ስናገኘው ነው ወደ ኤርትራ ለመሄድ የተገደብ ነው። ምን ያህል ሆናችሁ ወጣችሁ? ጉዟችሁንስ እንዴት ነው ያቀናጃችሁት? ያ ሁሉ ሰው በአንድ በቡድን ሆናችሁ ስትወጡስ በመንግስት በኩል የመረጃና ስለላው ኃይል የጸጥታ ኃይሉ እንዴት ሊደርስባችሁ አልቻለም? በወቅቱ አንድ ነገር ግልጽ ለማድረግ የሚፈልገው ለወደፊትም ለቀጣይም ትውልድ ትምህርት ሊሆን የሚገባው ነገር ምንድን ነው መሰለ፣ ህዝብ ካመጠ አንድ ስርአት፣ ህዝባዊ ስርአት ካልሆነ፣ ህዝብ ካልተቀበሎ፣ ህዝብን የሚያፍን፣ ህዝብን የሚገድል፣ ህዝብን የሚያፈናቅል ዘራፊ የሆነ ስርአት፣ ነፍሰ ገዳይ የሆነ ስርአት ካለ ምንም ያክል በገንዘብ ምንም ያክል በገንዘብ የደሜነት ሰዎች እንዲያስተማራ ምንም ያክል እንደ ሸረሪ ድር ራሱን ጠላልፎ በሴኩሪቲ ቢቀመጥ ከህዝባዊ አመት ወይም ከህዝብ የሚደበቅ ወይም የሚያመልጥ ህዝብን አፍኖ የሚኖር ምንም አይነት መንግስት የለም። ብዙ መንግስታቶችን አይተናል። ብዙ የተባለላቸው ብዙ የሴኩሪቲ ሰዎች ያላቸው ብዙ የታጠቁ ብዙ አያላነን ብሎ ከአያላኖች ጋር ራሳቸውን ያመሳሰሉ የአካባቢያችንም ይሁን የመካከለኛ ምስራቅ ውስጥ ያየናቸው መንግስታቶች ነበሩ። ግን ከህዝባዊ ያመፁ ወይም ህዝብ አልፈልግም ብሎ ስርዓቱን እስካልተቀበለ ድረስ ምንም አይነት እያል ብሆን ያ መንግስት ወዳቂ ነው እና ምንም እኛ እንግዲህ ህዝባችንን ተማምነን የሚደራጅ አንደኛ በፍላጎት ነው። ይህ ስርዓት ህዝባዊ ስርዓት አይደለም መወገድ አለበት ብሎ ከታችኛው ከኛ ጋር ሲሰራ የነበረው ተራ ወታደር ጀምሮ እስከ ላኛው እስከ ጄኔራሎቹ ድረስ ስንስማማ በመተማመን እና በፍላጎት ነው እና ከህዝቤ ጋር መሰለፍና ታሪኬን ማስተካከል አለብኝ። ከዚህ ስርዓት ጋር ተሰልፌ የታሪክ ተጠያቂ መሆን የለብኝም ብሎ እስከ ታችኛው ወታደር ድረስ ስላመነ ነው፣ ከሴኩሪቲም ከምንም ልናመልጥ የቻልነው ላገኙንም አልቻሉም። አሁንም ቢሆን ለነገም ማንኛውም መንግስት እንዲህ አይነት አፈናና የአፈና መዋቅሮችን ዘርግቶ ምንም አይነት አደረጃጀቶችን ምንም አይነት እንቅስቃሴዎችን ይገድባሉ ብሎ ቢንቀሳቀስ እንኳን የማይችልበት ሁኔታ ነው እኔ የተገነዘብኩት። ከኛ አደረጃጀት አንፃር ይሄ ነው፣ ህዝባዊነት ነው፣ ለህዝብ ተቆርቃሪ መሆን፣ ለራስ አለማሰብ። በብዙ ገንዘብ ይሸጥ ነበር ፎርሜሽኑ በዛን ጊዜ አንዱ ወያኔ ሴኩሪቲ ጋር ሄዶ ብዙ ሚሊዮን ገንዘብ ሊያገኝበት ይችል ነበረ። ብዙ እድል ሊያገኝበት ይችል ነበረ። ብዙ ከሀገር ውጭ ትምህርት ሊያገኝበት እድል ሊያገኝበት ይችል ነበረ። ግን ትልቁ ነገር ለህዝቤ እራሴን ይሰዋለሁ፣ መጣብኝ ነገር እምጣ ከህዝቤ ጋር ይሰለፋለሁ ብሎ ከማመን የመነጨ ይመስለኛል። አደረጃጀቱ ሰክሰስፉል የሆነ ወደ ኤርትራ መጓዝንስ የመረጣችሁት ለምንድን ነው? በዚህ በኩል ኬንያ አለ፣ ሱዳን አለ፣ ጅቡቲም በሌላ በኩል አለ። ከእነዚህ ጎረቤት አገሮች ይልቅ ኤርትራን የመረጣችሁበት ምክንያት ምንድን ነው? ምን ያህል ሆናችሁ ወጣችሁ? ምን ያህል ጊዜ እስፈጀባችሁ እዛ ለመድረስ? የመንገዱ ስውጣ ውረድ ምን ይመስል ነበር? እንግዲህ የወጣ ነው ብዙ ነን። ብዙ ማለት ኤርትራ የደረስነው ከአምስት መቶ በላይ ልንሆን እንችላለን። አትሊስት ከአንድ ብርጌድ ያላነሴ ጦር ነው። በከዛ በፊት ብዙ ሙከራዎች ነበሩ። ከዚያ አስራ ዘጠኝ ሰማንያ ስድስት ሰማንያ አራት እንደዚህ ኦሮሞዎች ስንገናኝ የስርዓቱን ችግር እናወራለን። ኦሮሞዎች የትም አይደርሱም የሚል የህዋት ስርዓት በኦሮሞ ህዝብ ላይ ያለውን ንቀት ነበርና፣ እንደውም በወቅቱ የኛ አደረጃጀት አንዳንድ ፍንጮች ያላቸው የበላይ አመራሮች አሉና፣ የኦሮሞዎቹ አደረጃጀት ሳይሆን የአማራዎቹን አደረጃጀት እና ጀነራል አሳምነው ጽጌ አሁን የታሰሩት እነ ጀኔራል ተፈራ ማሞን ነበረ። ክትትል ሲያደርጉባቸው የነበሩ ጀኔራል ሀይሌ ጥላሁን፣ ሌሎችም የአማራ ተወላጅ ሰዎች እንግዲህ ብዙ የአማራ ብሄር ተወላጆች ከኛ በኋላ እነ ጀነራል ተፈራ ማሞ ሙከራ፣ ከዛም በኋላ አሁን ባሉ ጊዜ ብዙ የአማራ ብሄር ተወላጆች ተሰራዊቱ ተጠራርጎ የታሰሩበት የተገደሉበት እና የተባረሩበት ሁኔታ ነበረና እንግዲህ የኛ ከዛ ተደራጅተን መውጣት ትልቁ ነገር ስርዓቱ አጠቃላይ መደናገጥን እና ከመሰረቱም የስርዓቱ መናጋትን ነው የፈጠረው። የቀረው ከአስራ አምስት ሺህ በላይ ኦሮሞዎች ከሰራዊቱ ተባረዋል። ሌላው ታስረዋል። ሌላው ደግሞ በመንገድ ላይ ውጊያ ገጥሞ እርምጃ የተወሰዱባቸው ሰዎች፣ ተዋግቶ ያለቁ ሰዎች አሉና። እንግዲህ የኛ ኤርትራ መድረስ ብቻ አይደለም ነገሩ። ብዙ ውጥንቅጡ የጠፋ ብዙ በሥርዓቱ ውስጥ መናጋት የፈጠረ ዛሬም ድረስ ለትግሉ በዛ ሥርዓት ላይ ህዝባዊ ትግል ማነሻ የሆነው ጥሩ ተሞክሮ የተገኘበት ነው ብዬ የማስበው ነው። ለምንድን ነው ኤርትራን የመረጣችሁት? ወደ ኬንያ፣ ጅቡቲ ወይም ሱዳን ከመሄድ ይልቅ ምርጫችሁ ኤርትራ የሆነ ልክ ከምን አኳያ ነው? እንግዲህ ምርጫችን ኤርትራ የሆነው በሁለት መንገድ ነው። አንደኛ ከጎረቤት ሀገሮቻችን ኬንያም ብትሆን ለኢትዮጵያ ህዝባዊ ትግል አመቺ አይደለም። ከወያኔ ስርዓት ጋር የተቆራኘ አይነት መንግስት ነው ያለው። ሱዳንም ብትሄድ ወያኔ እንደፈለገ የፈናጭበት ሀገር ናት ኬንያም እንደዚህም፣ ጅቡቲ ለህዝባዊ ትግሉ እና እዛ ጋር የሆነ ቤዝ አድርጌ መታገል የሚያስችል አይነት ሁኔታ ስለነበረ ብቸኛዋና ለህዝባዊ ትግሉ አመቺ እና ትግሉንም የምትደግፍ ኤርትራ ብቻ ስለነበረች ከአካባቢ ሀገሮች ኤርትራን የመምረጥ የተገደድንበት አንደኛው ይሄ ነው። ሁለተኛ አብረን እንሰራለን ብለን ያሰምነውም ስምምነት ላይ የደረስነው ግሩፕ እዛ አስመራ ወይም ኤርትራ ውስጥ ስላለ በዚህ በሁለቱ ምክንያቶች ኤርትራን መሄድ የመጨረሻ አማራጫችን ነበር ማለት ይቻላል። ኤርትራ ስትገቡ አቀባበሉ ምን ይመስል ነበር? ኤርትራ ገብተን ምን አይነት ለውጥ እናመጣለን ከሚል እምነት አኳያ ነው ወደ ኤርትራ የዘለቃችሁት? የኤርትራ ሕዝብ እና መንግስት ከፍተኛ አቀባበል ነው ያደረገልን። በጣም ከፍተኛ አቀባበል ነበረ። በዚህ አጋጣሚ ያመሰግናቸው እወዳለሁ። የኤርትራ ሕዝብ እኔ ከአስር አመት በላይ ኤርትራ የኖርኩባቸው አመታቶች የኤርትራ ሕዝብ እንደ ቤተሰብ ነው። እኔ ብዙ ቦታ አስመራ ውስጥ ነው የኖርኩት። አስመራ ውስጥ ኤርትራ ሕዝብ ጋር ነው የኖርኩት፣ ውስጥ ነው የኖርኩት፣ እንደ ቤተሰብ ነው። ያ ህዝብ ከኔ ጋር የኖረው እና በጣም ጨዋና መልካም ህዝብ መሆኑን ስለተረዳው አሁንም ቢሆን ህዝቡን መልሼ ላመሰግነው እወዳለሁ። በጣም ጨዋና መልካም ህዝብ ነው እና ምን አይነት ለውጥ ነው ለማምጣት ያስተዋጅ እንግዲህ ከእኛ ጋር የተስማማ ግሩፕ እዛ ነው ያለው። ከግሩፑ ጋር ተቀናይተን እንግዲህ የሚያስፈልጉ መሰረታዊ አደረጃጀቶችን፣ ለውጦችን አድርገን ስርዓቱን በትብቅ ትግል ማስወገድ አለብን በወታደራዊም በፖለቲካም በተለያዩ የህዝብ አደረጃጀትም የራሱ ደግሞ የጠንካራ ድርጅታዊ መዋቅሮችን ፈጥረን ትግሉን እናካሄድና የወያኔን ግባተ መሬት እናፋጥናለን ከሌሎችም ኢትዮጵያውያን ወገኖቻችን ጋር በመቀናጀት የሚል አጀንዳ እና አላማ ይዘን ነው ወደዛ የገባ ነው ማለት ይቻላል። አምስት መቶ ያክል ሰራዊት እዛ ገብቶ ነበር። ከዛ በኋላስ ባለፉት አስር አመታት ውስጥ ሰራዊቱ የት ደረሰ? የት ነው ያለው? መራሩስ ሊበታተን የቻለው በምን ምክንያት ነው? ኤርትራ እንደ ገባን ከ አስቤን ከተስማማን አብሬን እንታገላለን ብለን አስቤን የገባ ነው ጉሩፑ ማለት የኛው አካል ማለት ነው። የኦሮሞ አደረጃጀት እዛ ነበር። ያ ጉሩፕ፣ እንዳሰምነውም አልጠበቀንም። መስማማቶች አልነበሩም። እኛ የምንፈልገው ቶሎ ብሎ ህዝባችንን ለመድረስ የነበረውን አደረጃጀት ለውጥን፣ ጠንካራ አመራር መፍጠር አለብን። ጠንካራ አመራር ከሌለ ጠንካራ ድርጅታዊ መዋቅር አይኖርም። ጠንካራ ድርጅታዊ መዋቅር ከሌለ ደግሞ ሲቪሉ ጠንካራ ሊሆን አይችልም። ዝም ብለህ ለይስሙላ ብቻ ስም ይዘህ እና መግለጫ የመውጣት አንዳንድ ነገር ፈንጂ መጥመድ፣ ቦምብ መወርወር ትችል ይሆናል ግን ይሄ ግን ምንም አይነት የኢትዮጵያ ህዝብ ትግል ወይም ፍላጎት ወይም ደግሞ የኦሮሞን ህዝብ ሚሆን ህዛን ሀገር ህዝብ ለመድረስ የሚያስችል አደረጃጀት እዜ አመራር እዜ አይቻልም፣ አመራሩ መቀየር አለበት የሚል እንቅስቃሴ ውስጥ ገባል። እንግዲህ በዚህ ጋር ላስረግጠው የሚፈልገው እኛ ችግራችን የግሩፑ ችግር ነው። በዛ ስርም የተሳተፉ ለህዝባዊ ትግል እራሳቸውን ሰጥቶ እህል ውሃ የማይታሰብበት ምድረ በዳ ውስጥ አፈር ልሶ ለህዝባቸው መስዋዕትነት ለመሆን ወይም ህይወታቸውን ሊሰጡ ወይም ህይወታቸውን እየሰጡ ያሉ በየትኛውም አካባቢ የተሰለፉ የኦሮሞ ታጋዮች ክብርና ምስጋና አለኝ፣ አደንቃቸዋለሁ። አሁን እኔ እያልኩ ያለው በግሩፑም ውስጥ ጥሩ ሰዎች አሉ። ለወደፊት በኦሮሞ ህዝብ ትግል ውስጥ ብዙ ጉዞ መጓዝ የሚችሉ ሰዎች እንዳሉ ሆኖ፣ ግን አመራሩን ቁልፍ ቦታ የያዘውና በአካባቢ የራሱን የመንደር ሰብ አሰባስቦ ሌሎችን በጎሳ በሚመስል አይነት የአካባቢው መንደር ሰብስቦ ሌሎችን ቦታውን አመቻችቶ ለዘላለም እኔ ነኝ የጀመርኩት እኔ መጨረስ አለብኝ ብሎ ቦታውን ይዞ ለዘላለም ለሚቀመጥ ነው እኔ እያልፍ ያለው እንጂ፣ ታጋዮቹ ኦሮሞ ታጋዮችም ሁን ሌሎችም የትኛውም ቦታ አገር ቤትም የሚታሰር እየተገደለ ያለው እስር ቤት ያለው ደብዛቸው የጠፋው ከሀገር የተፈናቀለውንም ኦሮሞ ሁሉም ለእኔ ጀግኖቼ ናቸው። በጣም ክብርና ምስጋና ይገባቸዋል፣ አደንቃቸዋለሁ እያልኩ ያለው ይሄ ግሩፕ እንግዲህ ስልጣኑን የያዘው ቁልፍ ቦታ የያዘው ግሩፕ ነው። ጋር ነው ችግር ውስጥ የገባ ነው። ለውጥ ለኦነግ የሚባል ነገር ነበረ። ኦነግ ተለውጦ ራሱን አሻሽሎ ድርጅታዊ መዋቅሩንም አሻሽለው ጠንካራ አመራር አውጥቶ ጠንካራ ድርጅታዊ መዋቅር ይዞ ትግሉን ከህዝብ ጋር ማፋፋም አለበት። ስለዚህ በዚህ አይነት መሄድ አይቻልም የሚል እንቅስቃሴ ነው መጀመሪያ የጀመር ነው። ኦነግ ለለውጥ በሚለው እንቅስቃሴ ውስጥ አንዱም ተይዛችሁ የተነሳችሁት ትግል የተነደፈበት ትልሙ መገንጠል ጥያቄን የሚያስወግድ ነው። በኢትዮጵያ አንድነት ውስጥ ዴሞክራቲክ የሆነች ኢትዮጵያን መገንባት አለብን የሚል እንቅስቃሴ ነበር ይካሄድ የነበረው። ያ ያስከተለው ሽኩቻ ወይም የሀሳብ ተቃርኖ ነበር። ያንን ሀሳብ ስታቀርቡ በወቅቱ እዛ በነበረው ቡድን በኩል ተቀባይነቱ ምን ይመስል ነበር? ምን የፈጠረው ነገር አለ? መጀመሪያ ይሄንን አቅርቤን አይደለም? እንቅስቃሴ ውስጥ የገባ ነው። በወቅቱ እንቅስቃሴው የነበረው ኦሮሞን የማስገንጠብ ኦሮሞ ነፃነት ጥያቄ እና ኦሮሞ በኢትዮጵያ ውስጥ የራሱን ድርሻ ሊኖረው ይገባል እንደ ማንኛውም ኢትዮጵያ መብቱ ተከብሮለት፣ በምድሩ በሀገሩ በባህሉ የኮራ ሕዝብ ኢትዮጵያ ነፃ ከወጣች ኦሮሞም ነፃ ይወጣል እና ኦሮሞ ደግሞ ትልቅ ሕዝብ ነው። መብቱ ከተከበረለት ኦሮሞ ምንም አይነት ከኢትዮጵያ ነጭ ውጭ መሆን የሚችልበት ምንም እንትን የለም የምል ग्रुपुंगर के चलाइए न वो हाला या मचानो प्रोग्रामों इन जिस नज़म में रहो ग्रुपुंगेरासु त्रास्यराल्लो आदर्याजेसाल्लो प्रोग्रामाल्लो प्रोग्रामों मिक्कायरो बहुनों से वो चलालोने बगुवाएं चलाइ मिक्कायर चलाहोने यहाँ अमरारु ये त्रासलसामी को मितेउ सल्तान वर्दो ጠቅላላ ጉባኤ እስከሚጠራ ድረስ ጊዜያዊ የስራ አስፈጻሚ ኮሚቴ ውስጥ ድርጅቱን እንዲመራ ጠቅላላ ጉባኤ ተጠርቶ ኦሮሞ ነጻ መውጣት አለበት አይ፣ ኦሮሞ በኢትዮጵያ ውስጥ ነው፣ ዲሞክራሲያዊ ኢትዮጵያን መገንባት አለብን። ዲሞክራሲያዊ ኢትዮጵያን ከገነባን ኦሮሞ ሕዝቡም ተጠቃሚ ይሆናል። የምሎ ፓርክ ገና በጉባኤ ላይ ቀርቦ የሚጨርቅ ነው የነበረው እንጂ ከመጀመሪያው ይሄንን አላነሳንም። እኛ ያነሳነው ይሄ አመራር የለውም። የኦሮሞ ህዝብ ትግል ችግሩ ሪሶርስም ችግር አይደለም፣ የሰው ሃይልም አይደለም። የኦሮሞ ህዝብ እየታገለ ነው፣ እየተሰዋ ነው፣ መስዋዕትነት እየከፈለ ነው። ከትልቅ እስከ ትንሽ ችግራችን የአመራር ችግር ነው። ዛሬም ድረስ የአመራር ችግር አለው። ኦሮሞ አመራር ሊያወጣ አይቻልም ብ አመራር ማለት ዝም ብለህ አንድ ድርጅት ሊቀ መንበር ሆኖ መቀመጥ አይደለም። አመራር ማለት እንግዲህ ታውቃለህ፣ ምንም ነገር መፍጠር የሚችል በህዝብ መመራት ሳይሆን ህዝቡን መምራት የሚችል ቢያንስ እንኳን ህዝቡን መርዳት የሚችል አመራር ያስፈልገናል ከሚል ነው የተነሳ ነው እና እንደ ጠላት የታሰብነውም ገና ከወዲሁ ይሄን እንቅስቃሴ በመጀመራችን ነው እንጂ ነገሩ ወደ ጉባኤም ሳይቀርብ ነው ችግሩ ተፈጥሮ መለያየት የተፈጠረው። እና ከዛ አስቀድሞ ብዙ እንቅስቃሴዎች ነበሩ። እኛ የወታደራዊ ክንፍ እንድንመራ ነበረ ከማሪያ ኃላፊያችን ሆኖ እኔም አይሉም የተለያየም ሰዎች በዛ ስር ነበረ። ከማል የማዕከላዊ ኮሚቴ አባል ስለነበረ ደብዳቤ ጽፎ ስራ አስፈጻሚ ኮሚቴ እንዲጠይቅ ሆኖ ነበረ። በዛ ደብዳቤ ምክንያት ራሱ ኮሚቴ አቋቁሞብን እኔና ከማል ገላት ተፈርጄን የሞት ቅጣት ወይም የድርጅቱ ከፍተኛ የዲስፕሊን ቅጣት ተላልፎብን ነበር። በወቅቱ እንግዲህ ያለ የነበር ነው ኤርትራ ምድር ውስጥ ነው። መልካም ሰዎችም ደግሞ በግሩፑ ስላሉ በስራ አስፈጻሚ ደረጃም ተከራክሮ ያ ነገር እንዲሻር የተደረገበት ሁኔታ ነው የነበረው። ከዚህ ነው የጀመረው እንጂ ወደዛም አልተደረሰም። ገና በመንገድ ላይ እያለ ነው የተቀደሰው ማለት ይቻላል። ያለፉት አስር አመታትን የአስመራ ቆይታ ሰራዊቱን የእናንተን ወደ አምስት መቶ ያክል እዛ ገብቶ የነበረው በአሁኑ ወቅት የት ነው የሚገኘው? አስር አመት ቆይታ ውስ እንደምን ይገልጡታል? ምን ስኬቶች ነበሩት? ምን አይነትስ ውድቀቶች ገጥመውታል? በእኔ በኩል ጥሩ ውጤት ተገኝቶበታል ብዬ ነው ማስበው። ከኛ ጋር የወጡ ሰዎች በግለሰብ ደረጃ ችግር ደርሶባቸው ሊሆኑ ይችላሉ የተለያየ አደጋ ገጥማቸው ሊሆኑ ይችላሉ። ታስሮም ያሉም ሊሆኑ ይችላሉ። ግን ምንድነው መታሰብ ያለበት በዛ ጊዜ እኛ መስዋዕትነት ከፍለን ጥሩ ቤት፣ ጥሩ ሁን፣ ጥሩ ኑሮ፣ ጥሩ ደሞዝ እየተከፈለን በጥሩ መኪና እየሄድን እዛ ቢሆን ጄኔራል ይሆናለሁ እነ ሌሎችም እነ ሀይሉም እነ ከማልም ሌተናል ጄኔራል ከእነሱ በታች የነበሩ በስራ አፈጻጸማቸውን በምንም መለኪያ ከነከማል የማይወዳደሩ ሰዎች ናቸው። አሁን ለገና ጀነራል ተብሎ የሚጠሩት እና ከፍተኛ ባለ ባለሀብትም የሆኑት በህዝብ ሀብት። ስለዚህ ብዙ ማለት ይቻላል። ያን ማግኘት ትችል ይሆናል። እኔም ስለሆናል። ግን ያንን ጥለን ያንን እርምጃ በመውሰዳችን ከህዝባችን ጋር በመሰለፋችን ሁሉ ነገር ይቅርብን። ቤተሰቦቻችንም በስንን ነው። ይሄ ብቻ አይደለም እና ሂደቱ ባለመስታካቱ ትግሉ ቆሟል እና ተስፋ የሚያስቆርድ አልነበረም። እኔ ላይ እጃ ተወስዶ ሙቼም ቢሆን ምንም ተማሊ ሙቶ ቢሆን ብዙ ፕሮጀክት በተማል ላይ ተቀርጠዋል። ለማጥፋት ብዙ ፕሮጀክት ብዙ ብዙ ብዙ በኤርትራ መንግስት አርቆ አሳቢነት እና አስተዋይነት፣ ምናልባት እሱም ከዛ ሀገር ምንም ሳይሆን ወጥተዋል። እንደ ግሩፑ አስተሳሰብ እኛን በአንድ ጉድጓድ አብሮ እጁን ታጥቦ መቀመጥ ነበረ፣ እሱም አልሆነም። የሆነ ሆኖ እኔ ዛሬ የኦሮሞ ቄሮዎች የዛዊት ግሊ የደረሰበት ታስቦ ጥሩ ተሞክሮ ያገኘንበት እና ለወደፊትም ስርዓቱን የሚያገለግሉ ሰዎች እንግዲህ ራሳቸው መስዋዕትነት አድርጎ ከህዝባቸው ጋር ታሪካቸውን ማስተካከል አለባቸው ብዬ እንጂ ማስቦ ያ ትክክል አይደለም፣ ጥሩ አላደረግኩም የሚል ቁጭት አይሰማኝም። በጣም ከፍተኛ ደስታ ነው የሚሰማኝ። ዛሬ ላይ እንደዚህ አይነት የወያኔ ስርዓት በህዝባዊ ነውጥ እየተተራመሴ ትውልድ ላይ ስለደረስ ነው። ይሄ በጣም የሚያኮራኝ እና Se di lui te l'ha te, ti darà già al terreno, che io non m'assicuro. በኤርትራ መንግስት በኩል ይደረግላችሁ የነበሩት ድጋፎች ምን ይመስሉ ነበር? የኤርትራ መንግስት ከእናንተ ሲጠብቅ የነበረው ምንድን ነው? እዛ ተቃዋሚዎቹን ማቆየቱ ምን ፋይዳ አገኛለሁ በሚል ነው እናንተ እዛ እንድትሄዱ የፈለገው? ለኢትዮጵያ ገብታችሁ ዲሞክራሲ ታመጣላችሁ ሲባል ኤርትራ በራሷ ዲሞክራት ሀገር አደለችም እና ዲሞክራት ያለሆነ ሀገር የኢትዮጵያ ዲሞክራሲን ኤክስፖርት ለማድረግ ምን ያነሳሳው ነገር አለ የሚል አሳሰብ ነው ያለ በብዙዎች ዘንድ የሚሰነዘረው ትችት ይሄ ነውና፣ የእርሱ አስተያየት ምንድን ነው። የኔ አስተያየት ምን መስል እኔ ከመንግስት አንፃር የኤርትራ ህዝብ ዲሞክራሲያዊ አይደለም የምለሆነ ጥያቄ፣ እኔ የምታገለው ለኦሮሞ ህዝብ ነው። የኤርትራ መንግስት የኤርትራ ህዝብ መንግስት ነው። የኤርትራ ህዝብ ነው የኤርትራ መንግስት። አንተ ዴሞክራሲያዊ ነ አንተ ዲሞክራሲያዊ አይደለህም ብሎ ሊፈርጅ የሚችለው ማንም እዛ የሄደው ግሩፕ ወይም እዛ የነበርነው ሰዎች አንደበት አፍ ሳይሆን የኤርትራ ህዝብ ራሱ ነው ምስክርነትን የሚሰጠው ለኤርትራ መንግስት እ ፍጹም ዲሞክራሲያዊ ቢሆን ለኤርትራ ህዝብ ነው፣ ፍጹም ኢዲሞክራሲያዊ ቢሆን ለኤርትራ ህዝብ ነው። እኛን ማንኛችንም እዛ ያለ ነው ተቃዋሚ ሆኑ እዛ ያለ ነው ኢትዮጵያኖች የሚመለከተን ጉዳይ አለ እና እዛ ላይ አስተያየት መስጠትን የምንችለው ነገር አይደለም። ምክንያቱም አይመለከተንም እኛ ያ ይሄ ነው ቦታ አግኝተን ታግዘን ለህዝባችን እንድንታገል ነው። የኤርትራ መንግስት ዲሞክራቲክ ነው አኔ ዲሞክራቲክ ነው የምለውም ግምገማ እና ወሬ ለማውራት ምንም አይነት ሞራሉም የለንም ህልናውም የለኝም ብዬ አስባለሁ ምናልባት የኔ ሀሳብ ነው ይሄ ሌላ ሰውም በፈለገ መንገድ መግለጽ ይችላል በእኔ ሀሳብ ግን ይሄ ነው የሚታዩ እንደሚታወቀው ጀኔራል ከማል ገልቹም ጀኔራል ሀይሉ ጎንፋም ከኤርትራ ውጭ ነው ያሉት እርሶም እንደዚሁ ሰሞኑን ከኤርትራ ወጥተዋል ከኤርትራ የወጡበት ምክንያት በተለይ እርሶ ከምን አኳያ ነው ወደፊትስ በትግሉ አለም ውስጥ በምን መልክ ለማሰማራት እያሰቡ ነው ወይስ ትግሉ አስተዋጽኦ እዚጋ ያከትማል ማለት ነው ወደዚህ ከመግባቴ በፊት ቀደመ ግሩፑ ከሳሽ ነው ብያለው፣ አንድ ገጠመኝ ነገር አለ። የኦሮሞ ህዝብም ይሁን ማንም የኦሮሞ ህዝብ ትግል ደጋፊ፣ የኦሮሞ ህዝብ ወዳጆች፣ ሁሉም ማወቅ ያለባቸው ይሄ ግሩፕ ከሳሽ ነው ብያለው። ለግሩፑ ያልጣመ ግለሰብ ይሁን ድርጅት ይሁን አክቲቪስቶች፣ የተለያየ አስመራ ውስጥ ነው የነበሩት። አቶ ገላሳ ድልቦ፣ ግሩፑ በገላሳ ድልቦ ላይ የፈጸመው ከባድ ችግር ነው የነበረው። በላሳ ታሞ እንኳን እንዳይታከም ብዙ ችግሮችን ፈጥሮበታል። በሌላ የኔና የከማል እንቅስቃሴ ወይም አሰን ሁሴን አባነጋጃራ የመሳሰሉት የአርሲ ተወላጆች ናቸው ጉሩፑን የተቃወሙት። እነዚህ ጉሩፑን የተቃወሙት ሰዎች ምክንያት ይሄ አስመራ ያለው ጉሩፕ በከማል ምክንያት፣ ከማል አርሲን ወክለው አይደለም የታገለው። ከማል ከአርሲ ሊወለድ ይችላል አጋጣሚ አርሲ ሰዎች የራሱን ጎሳ ሊወዱ ይችላል አጋጣሚ ግን ሰማሌን አርሲ የአርሲ ህዝብ ሰማሌን ወክሎ ወደ ኤርትራ አላክም። ሰማሌን ወክሎ ታገልልን አላለም። የአርሲ ህዝብ ጀግና ህዝብ ነው። ብዙ አመታት በኢትዮጵያ በኦሮሞ ትግል ውስጥም ከፍተኛ ሚና ከጀነራል ዋቆ ጉቱ ጀምሮ ከፍተኛ ብዙ ጀግኖችን ያጣበት ብዙ መስዋዕትነት የከፈለ ዛሬም፣ እስከ ትላንትና ድረስ ባሌ ላይ ጦርነት ነበረ እስከ ትላንትና ድሮ ሲታገል የነበረው ህዝብ ነውና ከባል እና ሀሰን የተለያዩ ሰዎች ግሩፑን ስለተቃወመ የሚያጥላላ መጽሐፍ አጽፎ ስፖንሰር አፈላልጎ ሽጦ ለታጋዎች አድሎ ደንባ እያነበቡ ያለቀሱ ታጋዎችን አውቃለሁና ይሄ ያለ አስፈላጊ ድርጊት ነው እና መታረም ያለበት ሸዋንም ለብዙ ዘመናት እንደዚህ ጎበና እያሉ ከፍተኛ ጥቃት ይፈጽሙባቸው ነበረ። ግን የሸዋ ህዝብም እንደዚህ ለኦሮሞነቱ ለማንነቱ ከፍተኛ መስዋዕትነት የከፈለ ህዝብ ነው እና የወለጋ የሉባ ቦር የጅማ ኦሮሞ ህዝብ ጀግና ህዝብ ነው። ለማንነቱ ለኦሮሞነቱ ስታገል ቆይተዋል። ዛሬም እየታገለ ከኤርትራ ሳወጣጦ እንዴት ነበር ከኤርትራ ለመውጣት የፈለግኩት? እንግዲህ አላማችን አልተሳካም። የግሩፑ በእኛ ላይ የበላይነት አግኝተዋል። በውስጣችንም ባለው ችግር በውጭም ባለው ችግር በተለያየ ችግሮች ድምር ያሰምነው ነገር ባለመሳካቱ እኔ ከሁለት ሺህ ዘጠኝ እስከ ኤርትራ ለቅቄ መውጣት ፈልግ ነበረ እንግዲህ ቅድም እንዳልኩ የግሩፑ ክስ አለ እየተከሱስ ከማለም ብዙ ክስ ቀርቦበታል እሱን ለማስወገድ እና ወይ ለማስር ወይ ኤርትራ መንግስት እርምጃ እንዲወስዱበት ወይ ደግሞ አሳልፎ እንዲሰጣቸው ያላቀረቡት ክስ የለም። መጨረሻ ወያኔ ነው የላኮ ጁነዲን እና ሳሞራ ናቸው የላኩት ያሉ በየጊዜ ጁነዲ ደግሞ ስርአቱን ጥሎ ሲሄድ እንደዚህ አባዱላ፣ እንደዚህ ከማል፣ እርግጠኛ ነኝ አስመራ ብኖር እስካሁን ለማ መገርሳ ነው የላኮ የምልም ይጨመርበት ይሆናል ብዬ ያስባሉ። ና እነዚህ ቅድም ያልኩት ጠቅመኛ ሰዎች ጋር በተገናኘ እኛ ያን አልፈ ለማሰማት ባለመቻላችን ቆይተናል። ያ እኔም የቆየሁበት ነው። በኋላ በኤርትራ መንግስት ሙሉ ድጋፍና ትብብር ነው የወጣሁት። አሁንም መልሼ ላመሰግናቸው እወዳለሁ። ኮሎኔል አበበ ገረሱ ስለ ቃለ ምልልሱ እናመሰግናለን። እሺ እኔም በጣም